የተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በምጻሩ ዩኔስኮ በማይዳሰሰው ቅርጽነት የኦሮሞን የገዳ ስርዓት ማስመስገቡ እየተዘገበ ይገኛል። ገዳ ስርዓት የባህል የፖለቲካ፣ የኢኮኖሚና ሌሎች የማህበረሰቡን እንቅስቃሴዎች አቅጣጫ የሚያሲዝ ነው ይላሉ ስለ ገዳ ስርዓት ላይ መረጃ የሚሰበስቡት አቶ ገረሱ ቱፋ። የገዳን ስርዓት ዲሞክራሲያዊ የሚያደርጉት ቢያንስ አስር መሰረታዊ ጉዳዮች አሉት ይላሉ አቶ ገረሱ። ከነሱም የተወሰኑትን አጋርቶናል። አንደኛ አንድ ሰው መሪ የሚሆነው በህዝብ ምርጫ ነው። ገዳ ውስጥ ስትመረጥ ብዙ ጊዜ ለስምንት ዓመት ነው አንድ ሰው የሚመረጠው። ሌላው ደግሞ ውስጡ ቼክ እንደ ባላንስ አለው። አንድ አይነት የሆኑ ሰዎች፣ አንድ አይነት አመለካከት ያላቸው ሰዎች ብቻ አይደለም ሁሉን ነገር የሚወስኑት። ህግ ስታወጣ ለሚደግፉ ብቻ ሳይሆን ለሚቃወሙ ነው የምታሳዩ። ሌላኛው ደግሞ ትውልድ በሶሳይቲ ውስጥ ያላቸው ሚና በየጊዜው እየቀየረ ነው የሚሄደው። ኢትመኮ የምትሰራው ነገር አለ። ከዛ ደበሌ ትሆናለ የምትሰራው ነገር አለ። ይሄ ደበሌ ኢትመኮ በተለያየ የገዳ ስርዓት ውስጥ የተለያየ አይነት ትርጉም አለው ግን በየ ስምንት ዓመቱ ስራ ዲፋይን እየተደረገ ይሄዳል። ሌላ ወይ የገዳ ዲሞክራቲክ ኳሊቲ የሆነው ገዳ አንደኛ ፌዴሬትድ ነው። ወጥ ነገር አይደለም ለኦሮሞ በሙሉ እንደየ አካባቢው ነው የሚለያየው። የአካባቢውን ችግሮች ለመፍታት ነው እራሱን የሚያስተካክለው። መጫ ያለው ገዳ መጫ አካባቢ ያለውን ሁኔታ ለመፍታት ነው። ስለዚህ እዛ አካባቢ የሚያድጉ ቦረና ብትሄድ የማታገኛቸው ህጎች አሉ። ቦረና አካባቢ ያሉ ህጎችን ችግሮችን ለመፍታት የተጨመሩ ነገሮችን ቱለማ ብትሄድ የማታገኛቸው ነገሮች አሉ። ስለዚህ ራሱን ከአካባቢው ጋር የሚያዋህድ ዲሲሽኖች በዛው አካባቢ እንዲፈጸሙ የሚያደርግ ስርዓት ነው እና በጣም ብዙዎችን መጥቀስ ይቻላል። በገዳ ስርዓት ስልጣን የሚሸጋገረው ምርጫ ተካሂዶ ግልጽ በሆነ መንገድ እንደሆነና ግልጽ መተዳደሪያ ህጎች አሉት ያሉን በህዝብ ተወካዮች ምክር ቤት የምዕራብ ጉጂ ዞን ቡሌሆራ አካባቢ ተወካይ አቶ ቦነያ ሁዴሳ ናቸው። የገዳ ስርዓት ከአሁኑ ዘመናዊ አስተዳደር ጋር የሚያመሳስለው አለ ይላሉ አቶ ቦነያ። ከምክር ቤቱ ጋር የሚያመሳስለው ነገር አሁን የገዳ ምክር ቤት የሚባለው መኤ ቦኮ የሚባለው ሰፈር ነው እሱ እንደ ምክር ቤት ብንወስደው ይህ ምክር ቤት በስምንት ዓመት ህዝብ የገዳ አመራሩ በስምንት ዓመት በዚህ ቦታ ይገናኛል። በዚህ ቦታ ሲገናኝ ደግሞ ምንድን ነው የሚያደርጉት? የሚታወጁ ህጎች አሉ። እነዚህ ህጎች ከ የተፈጥሮ ሀብትን ብናይ ከትንሽ ነገር ጀምሮ እስከ ትልቅ እስከ ዛፍ ድረስ ህጎች ይወጣለታል። በሌላ በኩል ደግሞ በሰው ልጅ ወይም ወደ ተፈጥሮ ስንመጣ ትንሽ ነገር ከጉንዳን ጀምሮ እስከ ትልቁ እንስሳ ድረስ ህግም ይወጣለት ነው። ይህ ደግሞ የአሁኑ ዘመናዊ የፓርላመንት ሰሪ ስርዓት ምክር ቤትም ስናይ የሰው ልጅ መብት፣ የእንስሳት መብት፣ የአካባቢ ጥበቃ የምንላቸው በሙሉ ገዳ ወደ ስልጣኑ ከመምጣቱ በፊት ከአስራ አምስት እስከ አንድ ወር ድረስ ህጎች ይታወጃሉ። ህጎች የምታወጁት ደግሞ በማንኛውም ሰው ሳይሆን እዛ ውስጥ ከገዳ ስልጣን የወረዱና የቆዩ ረጅም ልምድ ያላቸው ሀዩ ወይም በኦሮምኛ የሚባሉትና በአማርኛ ደግሞ ምሁር እንደማለት ነው። እነዛ ምሁሮች ይህንን ህግ ሚዛናዊ አድርጎ አዋጁን ያስተላልፋሉ ምክር ቤት ወይም እዛ የተሰበሰበ የሚያቀርበው የገዳ ካቢኔው በሙሉ የሚያጠርቀው ነው የሚሆነው። አባ ገዳ ማለት አገርን የሚያስተዳድር የምህረት አባት፣ የህጣሉትን ሰዎች የሚያስታርቅ የሰላም አባት ማለት ነው ያሉኝ፣ አሁን በገዳ ስልጣን ላይ ያሉት አባ ገዳ ጅሎ መኖ ናቸው። ስልጣናቸውን ለመልቀቅ ሰባት አመት ከሁለት ወር ይቀረኛል የሚሉት አባ ገዳ ጅሎ የስልጣን ሽግግር በተመለከተ እንዲህ ይላሉ። የገዳን ስርዓት ለየት የሚያደርገው የስልጣን ሽግግሩ ዲሞክራሲያዊ መሆኑ ነው። አንድ ቀን ወይም አንድ ወር ሳያሳልፍ በየስምንት አመቱ የስ ስልጣን ርክክብ አለ። ይህ የሰላም ሽግግር ሲደረግ አባገዳዎች እርስ በርስ ይመራረቃሉ። ሲመራረቁም ወተት አጣፍጥልን፣ ማር ጣፋጭ አድርግልን፣ እኔ አንተን አስተዳድራለው አንተ ደግሞ እኔን አስተዳድረኝ እያልን በመመረቅ ስልጣን በሰላም ስለምንረካከብ ከሌሎች ስርዓቶች ይለያል። ቀጥሎ የሚመጣው አባገዳ ስልጣኑን የሚረከብበት ቀንና አመተ ምረቱን ያውቋል ለስልጣን ርክክቡ እሱም ተዘጋጅቷል እኔም ዝግጁ ነኝ፣ አንድ ቀን ሳላሳልፍ ለተከታዩ አባ ገዳ ለመስጠት። ይህ የዩኔስኮ ውሳኔ ለህዝብ ሆነ ለሀገሪቱ ጠቀሜታው ምን ሊሆን ይችላል ብለን የፌስቡክ ተከታታዮቻችን ጠይቀን ነበር። አስተያየታቸውን ካጋሩን ውስጥ እውነት የገዳ ስርዓት ተገንዝበን በጥልቀት መርምረን ማሻሻል ያለበትን አሻሽለን ብንጠቀምበት ከገዳ ስርዓት የበለጠ ዲሞክራሲያዊ ስርዓት የለም ነበር ያሉን አሉ።